የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ። ማይ ካድራ በተባለችው ከተማ ባለፈው ጥቅምት ማብቂያ በደረሰ ጥቃት ስድስት መቶ ሰላማዊ ሰዎች መጨፍጨፋቸውን የኢትዮጵያ የሰብአዊ መብት ኮሚሽን አስታወቀ። የኮሚሽኑ የመጀመሪያ ደረጃ ጥናት እንዳመለከተው የትግራይ ተወላጅ ያልሆኑ ነዋሪዎችን በግፍ እና በገፍ የገደሉት የትግራይ ሚሊሻ ፖሊሶችና ወጣቶች ናቸው። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ትግራይ ውስጥ ስለሚደረገው ጦርነት ሊነጋገር ነው። ምክር ቤቱ በጉዳዩ ላይ ለመነጋገር የወሰነው የአውሮጳ ሀገራት ከፍተኛ ግፊት በማድረጋቸው ነው። አፍሪቃውያን ውይይቱን አልደገፉትም ነበረ። የጀርመን መንግስት የኮሮና ተህዋሲ ስርጭትን ለመከላከል በተወሰደው እርምጃ ለከሰሩ ድርጅቶች መደጎሚያ 17 ቢሊዮን ዩሮ ሊሰጥ ነው። የጀርመን መንግስት የኮሮና ስርጭትን ለመክታት ባለፈው ጥቅምት ማብቂያ የጣለውን እገዳ እስከ መጪው ታህሳስ አጋማሽ ድረስ አራዝሟል። ዜናው በዝርዝር የትግራይ ወጣቶችና የጸጥታ ኃይላት ማይካድራ በተባለው ከተማ ይኖሩ የነበሩ ከስድስት መቶ በላይ ሰዎችን በአሰቃቂ እርምጃ መግደላቸውን የኢትዮጵያ የሰብአዊ መብት ኮሚሽን አስታወቀ። ሮይተር ዜና አገልግሎት የኢትዮጵያ መንግሥት የሚቆጣጠረውን የሰብአዊ መብት ተሟጋች ኮሚሽን ጠቅሶ እንደዘገበው ኮሚሽኑ ባደረገው የመነሻ ጥናት የትግራይ ተወላጅ ያልሆኑ 600 ሰዎች በክልሉ ሚሊሻም በፖሊስና በወጣቶች ትብብር በአሰቃቂ ሁኔታ ተገድለዋል። በዘገባው መሰረት ታጣቂዎቹና ወጣቶቹ የትግራይ ተወላጆች ያልሆኑ ኢትዮጵያውያንን በስለት እየወጉ በዱላና በድንጋይ እየወገሩ በጥይት እየደበደቡም ነው የፈጇቸው። ሮይተር ዜና አገልግሎት ዘገባውን ከገለተኛ ወገን ማረጋገጥ ግን አልቻለም። የትግራይ ክልል ባለስልጣናት ስለ ዘገባው መልስ እንዲሰጡ ለማነጋገርም የስልክና የኢንተርኔት መስመር ስለሌለ አለመቻሉን የዜና ወኪሉ አክሎ ጠቅሷል። ዘግየት ብሎ ከኢትዮጵያ ሰብአዊ ኮሚሽን በደረሰን ዝርዝር ዘገባ መሰረት የደቡብ ምዕራብ ትግራይ ከተማ ማይካድራ የትግራይ የወልቃይት የአማራና የሌሎች ብሔረሰብ ተወላጆችን ጨምሮ ከ45 ሺህ እስከ 50 ሺህ የሚገመት ህዝብ ይኖርባታል። ወልቃይት የተወለዱ ወይም ለረጅም ጊዜ እዚያ ወልቃይት የኖሩ የአማራ ተወላጆች በአካባቢው በተለምዶ ወልቃይቲዎች በሚል ስያሜ ይጠራሉ። በማይካድር አካባቢ በረሃ የሚባሉ ሰፋፊ የሰሊጥና የማሽላ እርሻ ቦታዎችም አሉ። ጊዜያዊ የጉልበት ሥራ ለመስራት በአብዛኛው ከአማራ ክልልና የተወሰኑ ክልሎች አካባቢዎችም የሚመጡና የሥራው ጊዜ ካለፈ በኋላ ወደ መደበኛ መኖሪያቸው የሚመለሱ ብዙ የጉልበት ሠራተኞች በከተማይቱ በአንድ አካባቢ ተሰባስበው በአንድ ቤት ውስጥ እስከ አስራ ሁለት ሰዎች ሆነው ይኖራሉ። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ትግራይ ውስጥ ስለሚደረገው ውጊያ ማምሻውን ለመነጋገር ተስማማ። ምክር ቤቱ በጉዳዩ ላይ ለመነጋገር ቀደም ሲል ይዞት ለነበረው ቀጠሮ የአፍሪቃ ሀገራት ድጋፍ በመንፈጋቸው ምክንያት ሰርዞት ነበረ። ይሁንና በምክር ቤቱ ድምፅን በድምፅ የመሻር ስልጣን ያላቸውን ፈረንሳይና ብሪታንያን ጨምሮ የአውሮፓ ሀገራት ውይይቱ እንዲደረግ ግፊት በማድረጋቸው ምክር ቤቱ በጉዳዩ ላይ ለመነጋገር ወስኗል። አዣንስ ፍራንስ ፕሬስ እንደዘገበው ሦስተኛ ሳምንቱን የያዘው ጦርነት በርዕስነት እንዲቀርብ ከፈረንሳይና ከብሪታንያ በተጨማሪ ግፊት ያደረጉት ቤልጅክ፣ ጀርመንና ኢስቶኒያ ናቸው። የኢትዮጵያ ፌዴራላዊ መንግስት ጦርና የህዝባዊ ወያኔ ሐርነት ትግራይ ታጣቂዎች ስለገጠሙት ጦርነት መረጃ የሚያሰባስብ የመልክተኞች ጓድ ወደ ኢትዮጵያ መሄድ አለበት በሚል ምክንያት ጉዳዩ ለውይይት መቅረቡን ያልደገፉት ደግሞ ደቡብ አፍሪቃ፣ ኒጀር፣ ቱኒዚያ፣ ሳይንት ቬንሴንት እና ግሪናዲንስ ነበሩ። የኢትዮጵያ ፌዴራዊ መንግስት ጦርና የህዝባዊ ወያኔ ሀርነት ትግራይ ወይም ህወሀት ታጣቂዎች በገጠሙት ውጊያ ለሰላማዊ ሰዎች ጥንቃቄ እንዲያደርጉ ዓለም አቀፉ የመብት ተሟጋች ድርጅት አስታወቀ። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደሚለው ውጊያው ግማሽ ሚሊዮን ያክል ሕዝብ ወደሚኖርባት መቀሌ መቃረቡ ሰላማዊውን ሕዝብ ለአደጋ ሊያጋልጠው ይችላል። በዓለም አቀፉ ድርጅት የአፍሪቃ ቀንድ አጥኚ ፍስሐ ተክሌ ዛሬ በተለይ ለዶይቼ ቬለ እንደነገሩት ሁለቱም ወገኖች በሰላማዊ ሰዎች መኖሪያዎች አካባቢ ውጊያ መግጠም የለባቸውም። ወታደራዊ ተቋማትና ኢላማዎችን ከመኖሪያ አካባቢዎች ለማራቅ መጣሪ ይገባቸዋል። መቀሌ ከተማ ውስጥ ብዙ ሰዎች መኖራቸው እሳት የሚደራው ውጊያ እነሱ እንዳይኖሩ ወይም ደግሞ የአካል ጉዳት እንዳይጠስባቸው በሁለቱም በኩል ጥንቃቄ ማድረግ አለባቸው። በተጨማሪ የሲቪሊያን መኖሪያ ወይም ደግሞ መኖሪያ ቦታዎች አካባቢ ላይ የሚሊታሪ ታርጌት ወይም ደግሞ የጦር ፋሲሊቲዎች ወይም የጦር ዕቃዎችን የውጊያ ማዕከል ላለማድረግ መጣር አለባቸው በሁለቱም በኩል። አቶ ፍስሀ አክለው እንዳሉት የመቀሌ ነዋሪዎች ለዕለት ከዕለት መሠረታዊ አገልግሎቶች የሚውሉ ቁሳቁሶች እጥረት እንዳለባቸው ድርጅታቸው ተገንዝቧል። ችግሩን ለማቃለል ሁለቱም ተፋላሚ ወገኖች እንዲጥሩ ጠይቀዋልም። የኢትዮጵያ መንግሥት ጦር የትግራይ ርዕሰ ከተማ መቀሌን ለመቆጣጠር መቃረቡን ካለፈው እሁድ ጀምሮ እያስታወቀ ነው። ጠቅላይ ሚኒስትር አብይ አህመድም የሕዝባዊ ወያኔ ሐርነት ትግራይ መሪዎችና ተዋጊዎች በሰባ ሁለት ሰዓታት ውስጥ እጃቸውን ለመንግሥት እንዲሰጡ አስጠንቅቀዋል። መሪዎች ግን እስካሁን ማስጠንቀቂያውን ውድቅ እንዳደረጉት ነው። ሰዓተ ገደቡ ነገ ሮብ ከሰዓት በኋላ ያበቃል። ይህ ዶቸቨሌ ነው። በመላው ኢትዮጵያ ዛሬ ቀትር ላይ የኤሌክትሪክ አገልግሎት መቋረጡን የሀገሪቱ የኤሌክትሪክ ኃይል ባለሥልጣን አስታወቀ። የመስሪያ ቤቱ የኮሚኒኬሽን ዳይሬክተር ሞገስ መኮንን ለዶቸቨሌ እንደገለጹት ዛሬ ከቀኑ ሰባት ሰዓት ግድም ርዕሰ ከተማ አዲስ አበባን ጨምሮ በመላ ሀገሪቱ ኤሌክትሪክ ተቋርጦ ነበረ። አቶ ሞገስ አክለው እንዳሉት መስሪያ ቤታቸው ከሶስት ሰዓት ጥረት በኋላ ከቀኑ አስር ሰዓት ግድም ጀምሮ በአዲስ አበባ አንዳንድ አካባቢዎችና በሌሎች የተወሰኑ ከተሞችም የኤሌክትሪክ አገልግሎት እንዲመለስ አድርጓል። ኤሌክትሪክ መቋረጡ አቶ ሞገስ የቴክኒክ ችግር ያሉትን ምክንያት ሰጥተዋል። ትክክለኛው የቴክኒክ ችግር ግን በውል አልታወቀም። ኢትዮጵያዊው ድምፃዊ ሀጫሉ ሁንዴሳ በተገደለ ማግስት ሁከትን በማነሳሳት ወንጀል ተጠርጥረው የታሰሩና የተከሰሱ አራት ፖለቲከኞችና የፖለቲካ አቀንቃኞች ዛሬ ተቀጥሮ በነበረው የፍርድ ቤት ክርክር ሳይቀርቡ ቀሩ። ተከሳሾቹ የኦኤምኤን ቴሌቪዥን ጣቢያ መስራችና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባል ጀዋር መሐመድ የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባና ከሁለቱ ፖለቲከኞች ጋር የተከሰሱት ሐምዛ አዳንና ሸምሰዲን ጠሃ ልደታ አዲስ አበባ በሚያስችለው ከፍተኛ ፍርድ ቤት ዛሬ እንዲቀርቡ ተቀጥረው የነበረው ፍርድ ቤቱ በንብረታቸው እግድ ላይ ብይን ለመስጠት ነበረ። ተከሳሾች ከዚህ ቀደም ጥቅምት 24 በዋለው ችሎት ለደህንነታቸው በመስጋት በሚል ምክንያት ፍርድ ቤት አልቀረቡም ነበረ። የተከሳሾች ጠበቃ ከድር ቡሎ እንዳሉት ተከሳሾች ዛሬም ፍርድ ቤት ያልቀረቡት በተመሳሳይ በደህንነት ስጋት ምክንያት ነው። አቶ ከድር በተለይ ለዶቼ ቬለ እንደነገሩት ሀገሪቱ ካለችበት የጸጥታ ሁኔታ ጋር ተዳምሮ በደንበኞቻቸው ላይ አደጋ ከደረሰ ሀገሪቱን የከፋ ችግር እንዳያጋጥማት በሚል ስጋት ነው። ከአራቱ በህመም ምክንያት ከቀሩት አንድ ሌላ በተጨማሪ ሌሎች ተከሳሾች በዛሬው ችሎት መቅረባቸውን ጠበቃ ከድር አክለው አስታውቀዋል። ፍርድ ቤቱ በዛሬው ውሎ የተከሳሾች ደሞዝ እና የመኖሪያ ሁኔታ ዝርዝር ጉዳይ በቀጣይ እንዲቀርብለት አዟል። የተከሳሾች ጠበቆች ከታገዱት ንብረቶች መካከል ለወንጀል ምርመራው ምንም አይነት ጥቅም የሌላቸው የሚሏቸውን ጭምር መያዛቸውና እነዚህ ንብረቶች መለቀቅ አለባቸው በሚል ተከራክረዋል። ፍርድ ቤቱ ለወንጀል ምርመራው የሚጠይቀው ንብረቶች እንዲለቀቁ ሲፈቅድ አቃቤ ሕግም በጽሁፍ ተጠይቀው ምላሽ እንደሚሰጣቸው ማሳወቁን ጠበቃ ከድር ቡሎ አክለው ገልጸዋል። የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው ፍርድ ቤቱ ጉዳዩን እንደገና ተመልክቶ ውሳኔ ለመስጠት ለህዳር 28 ቀን 2013 ተለዋጭ ቀጠሮ ይዟል። የአርቲስት ሀጫሉ ሁንዴሳ ግድያ ማግስት በቁጥጥር ስር የዋሉት እነ አቶ ጀዋር መሐመድ እና አቶ በቀለ ገርባን ጨምሮ 24 ተከሳሾች በ1996 የወጣውን የወንጀል ህግ አንቀጽ 240ን በመተላለፍ ብሔርና ሃይማኖትን መሰረት ያደረገ ግጭት ቀስቅሰዋል በሚልና በሌሎች የሽብር ወንጀሎች አቃቤ ህግ ክስ መስርቶባቸዋል የጀርመን መንግስት የኮሮና ተህዋሲ ስርጭትን ለመከላከል በሚወሰዱ እርምጃዎች ምክንያት እስከ መጭው ኅዳር ይቅርታም እስከ መጭው ታኅሳስ ድረስ ስራ ላቋረጡና ገቢ ላጡ የሀገሪቱ የንግድ ተቋማት መደጎሚያ 17 ቢሊዮን ዩሮ መደበ። የጀርመን ክፍለ ሀገራት መሪዎች ዛሬ ከመራሄተ መንግሥት አንጌላ ሜርክል ጋር ባደረጉት ውይይት የኮሮና ተህዋሲ ስርጭትን ለመግታት ከአራት ሳምንታት በፊት የተጣለው እገዳ እስከ መጪው ታህሳስ አጋማሽ እንዲራዘም ወስነዋል። ይህ ዶይቸ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። ማይ ካድራ በተባለችው ከተማ ባለፈው ጥቅምት ማብቂያ በደረሰ ጥቃት 600 ሰላማዊ ሰዎች መጨፍጨፋቸውን የኢትዮጵያ የሰብአዊ መብት ኮሚሽን አስታወቀ። የኮሚሽኑ የመጀመሪያ ደረጃ ጥናት እንዳመለከተው የትግራይ ተወላጅ ያልሆኑ ነዋሪዎችን በግፍና በገፍ የገደሉት የትግራይ ሚሊሻ ፖሊስና ወጣቶች ናቸው። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ትግራይ ውስጥ ስለሚደረገው ጦርነት ሊነጋገር ነው። ምክር ቤቱ በጉዳዩ ላይ ለመነጋገር የወሰነው የአውሮፓ ሀገራት ከፍተኛ ግፊት በማድረጋቸው ነው። አፍሪካውያን አልደገፉትም ነበረ። የጀርመን መንግስት የኮሮና ተሕዋሲ ስርጭትን ለመከላከል በተወሰደው እርምጃ ለከሰሩ ድርጅቶች መደጎሚያ 17 ቢሊዮን ዩሮ ሊሰጥ ነው። የጀርመን መንግስት የኮሮና ስርጭትን ለመግታት ባለፈው ጥቅምት ማብቂያ የጣለውን እገዳም እስከ መጪው ታሕሳስ አጋማሽ ድረስ አራዝሟል። የዜናው መልእክት የእስካሁኑ ነበር።